Agarinya report. ኢትዮጵያና ኬንያ በሞያሌ ድንበር የንግድ ልውውጥን በአንድ ሺህ ዶላር ጣሪያ ለመጀመር ተስማሙ። ኢትዮጵያና ኬንያ ለሁለት ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ሰሞኑን ተፈራርመዋል። በዚህም መሰረት በሞያሌ ድንበር ላይ ለሚገኙ ሸቀጦች ንግድ የመጀመሪያ ጣሪያ አንድ ሺህ የአሜሪካን ዶላር እንዲሆን ተወስኗል። በሞምባሳ ተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቃለል የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለመ ነው ሲል ካፒታል ጋዜጣ ዘግቧል። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንደዚሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ይሆናል ተብሏል። ነጋዴዎችም በጋራ በተስማሙበት የምርት ዝርዝር መሰረት እስከ 1 ሺ አሜሪካን ዶላር የሚደርስ የንግድ ልውውጥ በወር እስከ አራት ጊዜ ድረስ ማካሄድ ይችላሉ ተብሏል። ይህ ስምምነት የንግድ ዋጋ ጣሪያዎችን የጉዞ ድግግሞሽንና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለሁለት ዓመታት በዘለቀ ድርድር የተገኘ ውጤት ነው ተብሎለታል። ኬንያና ኢትዮጵያ የሁለትዮሽ ንግዳቸውን ለማሻሻል የተለያዩ እርምጃዎችን በመውሰድ ላይ ሲሆኑ፣ ባሳለፍነው ነሐሴ ወር ላይ ከኢትዮጵያ ጋር የሚያገናኛትን የባቡር መስመር በ14 ቢሊዮን ዶላር ልትዘረጋ መሆኑን ኬንያ መግለጿ ይታወሳል። ኬንያ ረጋው ይህ ፈጣን የባቡር መስመር በኤሌክትሪክ ይሰራል የተባለ ሲሆን መነሻውን ከህንድ ውቅያኖስ ላሙ ወደብ በማድረግ ኢትዮጵያንና ደቡብ ሱዳንን እንዲያገናኝ የታሰበ ነው ተብሏል። በኢትዮጵያ 4500 የሚልቁ በቻይና የሚመሩ ፕሮጀክቶች ይገኛሉ ተባለም። ቻይና በኢትዮጵያ አሁንም የወጪ ቀጥታ ኢንቨስትመንት በማድረግ ቀዳሚው ሀገር መሆኗ ሲገለጽ ከ4510 በላይ የሚሆኑ በቻይና የሚመሩ ፕሮጀክቶች በኢትዮጵያ ይገኛሉ ተብሏል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን በኢትዮጵያ በቻይና የሚመሩ 4510 ፕሮጀክት ፕሮጀክቶች አሉ ያሉ ሲሆን ይህም ቻይናን በካፒታልም ሆነ በፕሮጀክት ቁጥር በኢትዮጵያ የውጭ ቀጥታ ኢንቨስትመንት ቀዳሚ ሀገር አድርጓታል ብለዋል። ኮሚሽነሩ ኢትዮጵያ ባለፈው የበጀት ዓመት 392 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት ስለመሳቧ የተናገሩ ሲሆን ከዚህ ውስጥ ሃምሳ በመቶ ያህሉ የቻይና ቀጥታ ኢንቨስትመንት ነው ብለዋል። የውጭ ኢንቨስተሮች በአስመጭና ላኪነት እንደዚሁም በችርቻሮና በጅምላ ንግድ እንዲሳ ያሳተፉ መፈቀዱን ተከትሎ አርባ የውጭ ዜጎች በዘርፉ ለመሰማራት ፈቃድ መውሰዳቸውን ኮሚሽነሩ ተናግረዋል። ባለፉት ጥቂት ዓመታት በኢትዮጵያ ከ8.5 ቢሊዮን ዶላር በላይ ኢንቨስት የተደረገ ሲሆን በዚህ ኢንቨስትመንትም ከ325400 በላይ ለሚሆኑ ዜጎች የስራ እድል ተፈጥሯል ብለዋል ዥኖዋ እንደዘገበው በኢትዮጵያ ሶስት ተጨማሪ ሀገራዊ ቋንቋዎች የመንጃ ፈቃድ ትምህርት ስልጠና ሊሰጥባቸው ነው። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን የእጩ አሽከርካሪዎች የንድፈ ሐሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ የሚሰጥ ነበር ያለ ሲሆን ከቅርብ ጊዜያት ወዲህ ደግሞ በአፍ መፍቻ ቋንቋ በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ የሚችሉ መሆኑ ስለታመነበት እና ለረጅም ጊዜ ጊዜ ሲጠየቅ የነበረ በመሆኑ ተጨማሪ ሦስት ቋንቋዎች ከአማርኛ በተጨማሪ ማለት ነው እንዲሰጥባቸው ተፈቅዷል ብለዋል። በመሆኑም በአፋን ኦሮሞ፣ በትግርኛና በሶማልኛ ቋንቋዎች ለማሰልጠን ፈቃደኛ መሆናቸውን የገለጹና ሞዴል የሆኑ ተቋማት ማለትም አስራ ሁለት ማሰልጠኛ ተቋማት የንግድ ፈቃድ ተሰጥቷቸዋል ተብሏል። የኢትዮጵያ መንግስት የፍርደኛ እስረኞች ልውውጥ መግባቢያ ስምምነትን በአስቸኳይ እንዲፈርም የናይጄሪያ መንግስት ጠየቀም። የናይጄሪያ የውጭ ጉዳይ ሚኒስትር ዴይታ ቢያንካ ኦጁኩ በአቡጃ ናይጄሪያ ከኢትዮጵያ አምባሳደር ለገሰ ገረመው ጋር ሰሞኑን በተወያዩበት ወቅት ነው ይህንን የጠየቁት። ዲፕሎማቲክ ፓስፖርት ያላቸውን ጨምሮ በአዲስ አበባ ወህኒ ቤቶች የሚገኙ ናይጄሪያውያን የተያዙበት ሁኔታ ናይጄሪያን መንግስት እንዳሳዘነ መናገራቸውን የናይጄሪያ መገናኛ ብዙሃን ዘግበዋል። የኢትዮጵያ መንግስት የመግባቢያ ስምምነት ሰነዱን ለመፈረም ዳተኝነት ማሳየቱንም ኦጁኩ ተችተዋል ተብሏል። በቅርቡ አንድ ናይጄሪያዊ እስረኛ በአዲስ አበባ ወህኒ ቤት ሕይወቱ ማለፉን ሚኒስትር ዴኤታዋ ለአምባሳደሩ ማንሳታቸውን የዜና ምንጮች ዘግበዋል ሲል ዋዜማ ጠቅሷል። በተለያዩ አገሮች የመብት ጥሰት ለገጠማቸው 13 ሺህ ዜጎች ድጋፍ አድርጊያለሁ አለ። የኢፌድሪ የውጭ ጉዳይ ሚኒስቴር የውጭ ጉዳይ ሚኒስቴር ባለፉት ዘጠኝ ወራት በተለያዩ የዓለም ክፍሎች በሚገኙ የመብት ጥሰቶች ለገጠሟቸው 13 ሺህ ኢትዮጵያውያን ድጋፍ አድርጊያለሁ ያለው ብሏል። የሚኒስቴሩ ቃል አቀባይ ነቢያት ጌታቸው ሰሞኑን በሰጡት ሳምንታዊ ጋዜጣዊ መግለጫ በተለያዩ አገሮች የመብት ጥሰት የገጠሟቸው በአመዛኙ በመካከለኛው ምስራቅ የሚገኙ ኢትዮጵያውያን ናቸው ብለዋል። በበጀት ዓመቱ ዘጠኝ ወራት ኢትዮጵያውያን በሚኖሩባቸው ሀገሮች ያሉበትን ሁኔታ ማወቅ፣ የመብት ጥሰት ሲኖር መመርመርና የማስተባበር ስራ ሲከናወን እንደነበረም ጠቅሰዋል። በዚህ ጊዜ ውስጥ በብዛት በመካከለኛው ምስራቅ አገሮች በአስቸጋሪ ሁኔታ ይኖሩ የነበሩ ከዘጠና ሺህ በላይ ዜጎች ወደ አገራቸው እንዲመለሱ መደረጉንም ገልጸዋል። በአሁኑ ወቅት በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሰባት መቶ ኢትዮጵያውያን ወደ ሀገራቸው ለመመለስ ጥረ እየተደረገ መሆኑንም አክለው ገልጸዋል። ጅቡቲ የመኖሪያ ፈቃድ ለሌላቸው ኢትዮጵያውያን ከሀገር መውጫ ጊዜ ገደቡን እንደማታራዝም መግለጿ ተገለጸም። በጅቡቲ የኢትዮጵያ ኤምባሲ የጅቡቲ መንግስት በሀገሪቱ የሚኖሩ ህጋዊ የመኖሪያ ፈቃድ የሌላቸው ዜጎች ወደ ሀገራቸው እንዲመለሱ ማስታወቁን ተከትሎ ማሻሻያ እንዲደረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር የተደረገው ውይይት አልተሳካም ብሏል። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከመጋቢት 25 ቀን 2017 ዓ ም እስከ ሚያዝያ 24 ቀን 2017 ዓ ም ባለው ጊዜ በፈቃደኝነታቸው ወደ የሀገራቸው እንዲመለሱ፣ ይህንን የማይተገብሩ ደግሞ በፖሊስ ኃይል ወደ መጡበት ሀገር እንደሚባረሩ ማሳወቁ አይዘነጋም። በነበረው ውይይት የተለያዩ ጉዳዮችን በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻው ቀን ቢያንስ በሶስት ወር እንዲራዘም ጥያቄ መቅረቡን የኢትዮጵያ ኤምባሲ አስታውቋል። የጅቡቲ መንግስት ግን የተያ ያዘው ቅድ የሚሻሻልበትና በልዩ ሁኔታ የሚታይበት ሀገር እንደሌለ በግልጽ አስቀምጧል ተብሏል። በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶችን በተመለከተም ባለቤቶቹ በጅቡቲ መኖር የሚያስችላቸው ህጋዊነታቸውን እስኪያረጋግጡ ድረስ ንብረታቸውን ባደራ ሰጥተው ሊሄዱ እንደሚችሉ የጅቡቲ መንግሥት መግለጹ ይታወሳል። የወንጀል ስነ ስርዓትና የማስረጃ ረቂቅ ህግ በፍጥነት አለመጽደቁ ጥቃቶች እንዲስፋፉ ምክንያት ሆኗል ሲል የኢትዮጵያ ሰብዓዊ መብቶች ኮሚሽን ይሰመኩ አስታወቅም። ኮሚሽኑ ይህንን የገለጸው በወንጀል ፍትህ አስተዳደር ውስጥ የጥቃት ተጉጂ ሴቶችና ህፃናት መብቶች አያያዝን በተመለከተ በ2016 ዓ ም ለህዝብ ይፋ ባደረገው የክትትል ሪፖርት የተሰጡ ምክረ ሀሳቦች አተገባበር ላይ ባከናወነው ምልከታ የተለዩ ግኝቶች ላይ ከሚመለከታቸው የባለድርሻ አካላት ጋር ሰሞኑን ባካሄደው ውይይት ነው። የኢሰመኮ የሴቶች ህፃናት፣ አረጋውያንና አካል ጉዳተኞች መብቶች ኮሚሽነር እርግበ ገብረ ሐዋርያ አብዛኛው የጥቃት ወንጀሎች ሪፖርት እንደማይደረጉ የተናገሩ ሲሆን ፍትህ ፍለጋ ሪፖርት ያደረጉ ውስን የጥቃት ተጎጂዎች በወንጀል ፍትህ ስነ ስርዓቱ የህግና የአሰራር ክፍተቶች የተነሳ ለተጨማሪ የሰብአዊ መብት ጥሰቶች ተጋልጠዋል ብለዋል። ተጎጂዎቹ የደረሰባቸውን ጥቃት እንዳያመለክቱ፣ እንደዚሁም የጥቃት ወንጀሎችን እንዲስፋፉ ምክንያት ምክንያት ሆኗል ሲሉ ኮሚሽነሩ አስረድተዋል። በውይይቱ የጥቃት ተጎጂ ሴቶችና ህፃናት ከቤቱት አቀራረብ ጀምሮ በምርመራ ሂደት በክስ አቀራረብ እንደዚሁም በችሎት ሂደት በዓለም አቀፍ በአህጉራዊና በሀገራዊ ህጎች የተጠበቁላቸው መብቶች ተግባራዊ ያልተደረጉ ምክረ ሀሳቦችና በመጀመሪያው የክትትል ስራ የተለዩ የቀጠሉ አሳሳቢ ጉዳዮች ምክክር እንደተደረገባቸው ውይይቱን የተከታተሉ የሀገር ውስጥ መገናኛ ብዙሀን ዘግበዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢትዮጵያና በኬንያ ይፋዊ ጉብኝት የማድረግ እቅዳቸውን ሰረዙም። የአሜሪካዊው የውጭ ጉዳይ ሚኒስትር ይህንን የአፍሪካ ጉብኝታቸውን የሰረዙ መሆናቸው የተገለጸ ሲሆን የኬንያው ፕሬዝዳንት ዊልያም ሩቶ ወደ ቻይና ለጉብኝት ማቅናታቸው ለማርኮ ሩቢዮ ጉብኝት መሰረዝ ዋነኛ ምክንያት ሊሆን ይችላል ሲል አፍሪካ ኢንቴሊጀንስ ዘግቧል። ሚኒስትሩ ወደ አፍሪካ የመጀመሪያ ጉብኝታቸውን በአዲስ አበባና በናይሮቢ ያደርጋሉ ተብሎ ሲገለጽ ነበር። ይሁንና ሚኒስትሩ ጉብኝታቸውን ሰርዘዋል ከመባሉ ውጭ ወደ መቼ እንዳዛወሩት አልተጠቀሰም። በመጨረሻም የ60 ዓመት የዕድሜ አዛውንትን አስገድዶ የደፈረው የ25 ዓመት ወጣት በአምስት ዓመት እስራት ተቀጣም። በምዕራብ ሸዋ ዞን አድአ በርጋ ወረዳ ውስጥ የ60 ዓመት ጎረቤቱን ጨለማን ተገን በማድረግ በራቸውን ሰብሮ በመግባት የመድፈር ጥቃት የፈጸመው ተከሳሽ በእስራት መቀጣቱን የዞኑ ፖሊስ ዋና መምሪያ አስታውቋል። የምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ሙሉጌታ ጭምዲ ለሀገር ውስጥ መገናኛ ከፍተኛ ብዙሃን እንደተናገሩት ተከሳሽ ተስፋዬ ፍቃዱ የተባለው የ25 ዓመት ወጣት ከምሽቱ አራት ሰዓት ላይ የቤታቸውን በር ዘግተው የተኙትን የ60 ዓመት አዛውንት በር ሰብሮ በመግባት የመድፈር ጥቃት መፈጸሙ ተረጋግጧል ብለዋል። ተከሳሹ ድርጊቱን ከፈጸመ በኋላም ለመሰወር ሲሞክር ጥቃት የደረሰባቸው አዛውንት ባሰሙት የድረስልኝ ጩኸት በቁጥጥር ስር ሊውል ችሏል ተብሏል። ፖሊስም አስፈላጊውን ምርመራ በማጠናከር ለአቃቤ ሕግ ያቀረበ ሲሆን አቃቢ ህግም በወንጀል ህግ ቁጥር 620 ንዑስ አንቀጽ 3 መሰረት ክስ መስርቶበት ነበር። የተመሰረተውን ክስ ሲከታተል የቆየው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ሚያዝያ 8 ቀን 2017 ዓ.ም በዋለው ችሎት ተከሳሹ ወጣት ፈቃዱ ተስፋዬ በእድሜ የገፉና ራሳቸውን መከላከል የማይችሉ እንደዚሁም እናቱ በሚሆኑት አዛውንት ላይ መከላከል በማይችሉበት ምሽት የመድፈር ጥቃት መፈጸሙ ነውረኛነቱን የሚገልጽ በመሆኑና ይህም በበቂ ማስረጃ በመረጋገጡ በአምስት ዓመት እስራት እንዲቀጣ የተወሰነበት መሆኑን ገልጿል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።